صفاء في لا አቶ ፍቅሬ ራያ ረታ ነዋሪነቱ እዚሁ አውስትራሊያ ውስጥ ነው። ሰሞኑን የኢትዮጵያ ቴሌቪዥን የቀድሞ ማዕከላዊ ምርመራ ውስጥ እስረኞች ላይ ይደርስ የነበረውን ስቆቃ ሲዘግብ የእርሶም ምስል በዘገባው ተካትቷል። ስለ እስር ቤቱ ገለጻ እያደረጉ ሆኖም በአዘጋገቡ ላይ ቅሬታ አለዎት። የእርሶ ቅሬታ መነሻ ምንድን ነው? በቅድሚያ ካሳሁን ከልብ አመሰግናለሁ። ትክክለኛ የጋዜጠኛ ስራ በመስራትህ በጣም ደስተኛ ነኝ። እንግዲህ ምንድን ነው የተፈጠረው? እኔ በደርግ ጊዜ ነው የታሰርኩት። በደርግ ጊዜ ታሰርኩኝ። ማዕከላዊ ረጅም ጊዜ ከቆየ በኋላ በአስራ ዘጠኝ መቶ ሰባ ዘጠኝ መጨረሻ አካባቢ ተፈታሁ። እንደተፈታሁ ያው የነበረው ሁኔታ መጥፎ ስለነበር በዛ መቀጠል ስላልቻልኩ ወደ ሱዳን አመለጥኩኝ። ከሱዳንም ያው ወርልድ ካውንስል ኦፍ ቸርችስ ስራ አስቀዩኝ ስራ ነበር። ከዚያ ወደ አውስትራሊያ በሰማንያ ዘጠኝ መጨረሻ አካባቢ እዚህ አውስትራሊያ መጣሁ። በፈረንጁ ማለት ነው። እና የማዕከላዊ ጉዳይ ብዙ መሞሪ ትልቶልኝ ያለፈ ነው። ባለፈው አመት እንግዲህ አገሬን ጎብኛለሁ ብዬ ሲሄድ አጋጣሚ በኢትዮጵያ መንግስት የማዕከላዊ እስር ቤት ሙዚየም ይሆናል የሚለው በቴሌቪዥን ሲተላለፍ ስለቆየ እኔም በጣም ቸኮልክ። ባለፈውም ሂጄ አሳይኝ ብያቸው አይፈቀድም ብሎኝ ነበር። ምክንያቱም አይሃድ ሎት ኦፍ መሞሪስ እነማን እንደተገደሉ እነማን እንደተመጡ ምን እንደተፈጠረ ብዙ ታሪክ ያለው እስር ቤት ነው። እና በወቅቱ እኔም በዛ መታሰሪ በሶስት መጽሐፍ ውስጥ አለሁኝ። አንደኛው እንዲያውም በአውስትራሊያ ፍሮም ዜቲ ሂር የሚለው መጽሐፍ ክብርት ማርጋሪት ካምብል ከኩና ሽልማት ያገኙት ደራሲ የኔን ህይወት ታሪክም እዛ በሰፊው ጽፈውታል እና ደስተኛ ሆንኩኝ። እዛ ማዕከላዊ ከጓደኞች ጋር ተሰብስብ ሄድኩኝ። የመጀመሪያዎቹ እዛ ፊት ስለነበር እናወራ ነበር። ሰዎች ይጠይቁኝ ነበር። እዛ የከበቡ ብዙ ጋዜጠኞች ነበሩና ከእናንተ ውስጥ የታሰረ ሰው ነበር ወይ ለው ጠየቁኝ። ያ እሱ ነው አሉ። እኔም ቀረብኩኝ። ፈቃደኛ ነው ወይ ኢንተርቪው ለመደረግ አሉኝ። ኖ ፕሮብለም፣ እንዲሁም የሚዲያ ሰው ነኝ፣ ከብዙ ቦታ ቀርባለሁ፣ ችግር የለብኝም። ቀረብኩ። በወቅቱም የቢቢሲ እንግሊዝኛውም አማርኛውም፣ ዋልታም፣ ኢትዮጵያ ቴሌቪዥንም፣ ኢትዮጵያ ኒውስ ኤጀንሲም ሁሉም ጠየቁኝ። እዛ በምንጠየቅበት ጊዜ የጠቅላይ ፍርድ ቤቱ ዳኛ ወይዘሮ መዓዛ አሸናፊ እዛ ነበሩ። የመጎብኘት መጥቶ ማለት ነው። እና ጥያቄው ምን ነበር? እንዴት ነበር የታሰርከው ምን ተፈጠረ፣ እንዴት ነበር፣ የት ቦታ ነበርክ ሲልኝ፣ አጋጣሚ መጀመሪያ ታሰርኩት ዘጠኝ ቁጥር የሚባል ታች ግቢ የሚባል ነው። ያ ታች ግቢ ትንሽ አንደርግራውንድ የሆነ በኮዋዎች የተሰራ ነው። ምንም ንፋስ የለውም። ሁለት ቁጥር አራት ቁጥር ስድስት ቁጥር ይህ በአንድ በኩል አለ። ከዛ ሰባት ዘጠኝ አስራ አንድ በአንድ ቤት አለ። እኔ ዘጠኝ ቁጥር ነበርኩኝ። የመጨረሻ በመጀመሪያው በሩ ላይ ነበረ ማለት ነው። ከመካከላችን ግን ሰባት ቁጥር የምትባል እስር ቤት አለች። ሰባት ቁጥር ልክ እንደኛ ሶስት በሶስት ሜትር ሆና አራት የተከፈለች ናት። አብዛኛው ጊዜ እዛች የሚገቡት የሚገደሉ ናቸው እና እዛ ውስጥ ሆነው ብዙ እንትን የተሰቃዩ ከኛ በፊት እንዲያውም እነ ሞት አለቃ ደስታ ያደሰ የደርግ አባል የነበረው እዛች ከዛ ነው ወስደው የገደሉት የሚባለው። እዛም እነ ሻለቃ ኪሮስ አለማየ የህድገት በብረት አዝማቸው የነበሩ ወደ ላይ ግቢ ሂደው ሊያመልጡ ሲሉ እዛ እንትን ተደርጓል። እና ያ ታሪክ ስል ነበር። በእውነት እኔ ተርፌ ከጓደኞቼ ከሞቱትም በላይ ሆኜ በውጭ በመኖሬ ያን ታሪክ ደግሞ ፎቶግራፍም ለማንሳት ፈለግኩኝ፣ ታሪኩንም ለማስታወስ ፈለግኩኝ። ይከብዳል፣ ይሰቀጠጣል። ምክንያቱም አውቋለሁ ምን እንደተደረገ ምን እንደተፈጠረ ስለማቆ ይሰማል። ግን በህይወት ተራፊ ሆነህ አንተ ይህን እድል ሲገጥምህ ደግሞ ጥሩ ለታሪክ መዘከር ይሆናል በሚል ኢንተርቪውም ሰጠሁኝ። እና በዛን ጊዜ የሆነ ጋዜጠኛ ሊያሳስተኝ የሞከረ ነበር። ምንድነው ያለኝ ወያኔ ነው ያሰሩህ የሚል ወይም ኢህአዴግ ነው ያሰሩህ የሚል ነበር አይደል? እኔ በኢህአዴግ ጊዜ ጭራሹንም እዚህ አልነበርኩም። ኢህአዴግ ሲገቡ እኔ አውስትራሊያ ውስጥ ነው ያለሁት፣ እኔ አልነበርኩም። ኢህአዴግ እኔን አላሰረኝም። እና ያን ከጠየቅ በኋላ አንድም ታስሮ ከነበረ ልጅ ወደ ጎን የመጥ ሰው አንድ ነገር ልጠይቅ ይፈልጋሉ አለኝ። ምንድነው ጥያቄው ስለው የኢህአዴግ የነበረው እስር ቤት ነው መጥፎ ወይስ የደርግ የሚለው ጥያቄ አቀረበልኝ። አንተ የቤት ነው የታሰርከው አልኩት፣ በኢህአዴግ ጊዜ። ስለዚህ እኔ በኢህአዴግ አልነበርኩም። አንተ ስለ ኢህአዴግ የታሰርከበትን ተናገር፣ እኔ ደግሞ ስለ ደርግ ያሰሬ ነው መግለጫ አለብኝ እና ይሄ እኔ በደርግ ነው የታሰርኩት ብዬ ገለጽኩኝ። ጋዜጠኞቹም እንዲያው እዛን ጊዜ ውቅሻቸዋለሁ ምክንያቱም እኔ ጋር የነበሩት ባች እንግዲህ የአስተዛዘጠኞ ስሳዎች ነኛ ብዙ የተማረ ሀይል ነበር። ብዙ ፖለቲካል ኢንቮልቭመንት ነበር። በንጽህና የታሰረ ማዕት ነበር። እና እነዚህ ሁሉ ኔራሴ ምንም ባላደረኩት የታሰርኩኝ ነው። ምንም ነገር ንበልመት በዳለኝ ትደበደባለህ፣ ታምናለህ። ይሄ ያለ ነገር ነው በቃ ሽብር ጊዜም ዛ ገጥመኛል። ልታሰር ያሉ ይሄ ኋላ የመጣ ነገር ነው። እኔ በደርግ ጊዜ ስድስት ጊዜ ታሰርያለሁ። እና ሲጠይቁህ እኛ ማን አሰረህ የሚለው ጥያቄ ሲመጣ፣ በመጽሐፎቹም ሲሆን መንግስት፣ አሰረን ደርግ አሰረን ነው የምንለው። ምክንያቱም እኔ አሁን ልጆች ሲጠይቁኝ ማነው ያሰረህ ያሰረ ሲሉኝ አንዳንድ ጊዜ ኤትኒክ ስንትን ያመጣሉ። እኔ ያልቀበለው እኛ ያሰረን ስርዓቱን ያስረን። አማራ ነው የሚመታ የነበረ ትግሬ ነው የሚመታ የነበረ ኦሮሞ ነው የሚመታ የነበረ ሁሉም አሉ ይመተዋል። አንዳንድ ጊዜ አሁን እዛ ላይ የትግሬ ተናጋሪዎች፣ አማርኛ ተናጋሪዎች የሚለውን ያልቀበለው ይሄ ትክክል አይደለም ብዬ ንገልጽ አሁን ይሄ ከሆነ በኋላ እኔም ኢንተርቪውን ሰጥቼ በኢትዮጵያ ቴሌቪዥን ማሳልፈውታል። ሁሉም ከተላለፈ በኋላ ባለፈው ሳምንት አይንክ በዘጠኝ ይመስለኛል የሆነ ማታ ብዙ ሰው ይደውልኛል። ከኢትዮጵያም፣ ከአሜሪካም፣ ከዚህ ከአውስትራሊያም ይደውልኛል። የተኛ አልቻልኩም። መጨረሻ አውፍ አደረኩና ለምንድ ነው ሳይ ሁሉ ስልክ የመጣው፣ ምናልባት ከቤተሰብ አንድ ችግር ተፈጠረ እንዲህ አልኩኝ። በተለይ ከአሜሪካ የመጣው ስልክ ይሄን የልጅም ኒውዮርክ ላይ ስለምትሰራ ምን ተፈጠረ ወይ እንደገና አሁን አድርጌ መደወል ጀመርኩ። ምንድን ነው ስላቸው እረ በቴሌቪዥን ቀርበሃል እና አንተ የምትናገረው ደግሞ በኢህአዴግ ጊዜ የነበረው ግፍ ነው ብሎ ነው የሚያቀሩት፣ ያለ ያሉ። አዎ አብሴት፣ እንዴ! ይሄማ እኔ ሁላችሁም እንደምታውቁት የታሰርኩት በደርግ ጊዜ ነው። እንዲያውም አንድ ቀል ጨመርኩላቸው አስታውሳለሁ። ኮነረል ተካትሉ ከዘጠኙ ስራ አስፈጻሚ አባል ነበሩና መጨረሻ እዚህ ያለው አውስትራሊያ ከገባ በኋላ ደርግ ሊያገላቸው ሲፈልግ በበሽታ ምክንያት ብለው በእሳቸው ሳያውቁት በዜና አስተላለፈ። እናትየዋ ከወለጋ ደውለው ልዩ ምን ነው መታሰሬን ሳላቅ መታመም ሳጣቅ እንዴት በቴሌቪዥን ሰማለው ሲል ረን መታመም የሰማው ዛ ቀን ካቺ ጋር ነው በቴሌቪዥን አለ ይባላል። እናም እኔ በኢህአዴግ መታሰሪ በቴሌቪዥን ዛን ቀን ሰማ ማለት ነው። ከዛ በኋላ ይህንን ከሰሙ በኋላ በዜና መልክ ያቀረበው ኢትዮጵያ ቴሌቪዥን ደውለው ቅር መሰኘትን ገልጠዋል። ከዛ ወደ ኢትዮጵያ ደውዬ የኢትዮጵያ ቴሌቪዥን ዋና ኃላፊውን ስልክ ቁጥርና ኢሜል፣ ካላቸው እየጠየኩኝ ዶክተር ንጉሴ እንደሚባሉ ኢሜላቸውንም ሞባይል ናምበራቸውን አገኘሁኝ። በኢሜይል ወዲያው ኢሜል አደረኩላቸው። እኔ በዚህ ዓመተ ምህረት የታሰርኩ ነው። በተለይ ሚዲያ መጠንቀቅ አለባችሁ። ዌል ሲሊ ሚስቴክ ሊሆን ይችላል። ያ ሲሊ ሚስቴክ ግን መጥፎ ነገር ያመጣል እና ይሄ በእኔ ባልታሰርኩበት ጊዜ ምስክር ሁኜ መቀረብ አይገባኝም። ይሄ እንዲያውም ዲፎርሜሽን ኬዝም ይወጣበታል። አስታውሳለሁ በሺህ ዘጠኝ መቶ ዘጠና አንድ ዓመተ ምህረት በፈረንጁ አውስትራሊያ ውስጥ ይሄ ፓወር ድሪንክ የሚባለው ይዞ አንድ ትራም ድራይቨር ይጠጣ ነበር እና ጥርሙዙ ቢራ ስለሚመስል ቢራ እየጠጣ የሚደዳ ውሎ ጋዜጠኞች ባወጡት ተረጋግጦ በዲፎርሜሽን ጋዜጠኞች ተከሶ ሁለት ቁጠምሳ ሺ ብር ተክሷል። ይህ አሁን ካሳ መፈለጌ ሳይሆን ትክክል አይደለም ብዬ እንዲታረምልኝ ብዬ ጻፍኩላቸው። መልስ አልሰጡኝም። ሶስት ጊዜ ደወልኩላቸው። አንድ ጊዜ አነሱት ዘጉት። የሚቀጥለው ደግሞ ቴክስት አደረኩላቸው። ይሄ ነገር ሶሉ ብታደርጉት ጥሩ ነው። ምክንያቱም ለእናንት ለእኔ ብቻ አይደለም። ይሄ ሌላውን ለሚያቀርቡት ተአማኒነት የለውም። አንደኛ የሚዲያ ስራ ምንድን ነው? እኔም ራሴ ጥናቴ አንደኛው ሳውጅት ሲወሰድኩት ዘ ሮል ኦፍ ሚዲያ ኢን ዘ ወስተን ሶሳይቲ ግሎባላይዜሽን ነው። አንዳንድ ጊዜ የምታደርገው የሚዲያ ነገሮች በጣም መጠንቀቅ አለብህ። በጣም አነካኪ መሆን የለባቸው፣ ፋክት መሆን አለባቸው። ያሳታደርግ የምታደርገው ነገር ግን ዳመጅ ያደርጋል፣ አንተንም ዳጅ መጅ ያደርጋል፣ ሚዲያውንም አሰራሩም አለቆችንም ዳመጅ አደርጋል። ና ስ ጠይቅ። እስካሁን ድረስ የሰጠኝ መልስ የለም። ይሄ በመሆኑ እንግዲህ ወደ ሌላ አማራጭ ባለው በፌስቡኬም ትክክል አለመሆኑ ጽፍያለሁ። ሌሎች ሚዲያም ኮንታክት አድርጎኛል ከአሜሪካ ይህን በትክክል ለመግለጽ አሰብኩ ነው እና መልስ ስላላገኘሁ ነው ወደዚህ የመጣሁት። ለአምስት ዓመታት ያህል ነው በማዕከላዊ ምርመራ እስር ቤት ውስጥ ታስረው የነበሩት። የዛን ጊዜ የእስር ቤቱ ሁኔታ ምን ይመስል ነበር? በእርሶም ላይ ሆነ በሌሎች ላይ በእስር ጊዜ ውስጥ ምን አይነት ሰቆቃዎች ነበር ሲደርሱ የነበሩት? ባለፈው በዛ በቴሌቪዥን ፕሮግራም ላይም እንደዚሁ የገለጡት ምን ምን ነገሮችን ነበር? ማዕከላዊ ሲባል ያው ኖቶሪስ እስር ቤት በህይወት በቁም ገሃነመ እሳት ማለት ነው። ስዕላዊ መግለጫ ብሰጠው ደስ ይላል። ላይ ግቢ ታች ግቢ ጓሮ የሚባል አለ። ታች ግቢ አንደርግራውንድ ነው። እኔ ለምሳሌ ወደ ስምንት ወር አካባቢ ሰላሳ ሰላሳ ሰዎች በሶስት ሜትር በሆነ ፀሐይ ሳናይ ጨረቃ ሳናይ የስምንት ወር ውስጥ ተዘግተናል። ሽንት ቤት ለሌሊቱ አራት ሰዓት ወይ ሚኒስ በኢትዮጵያ አቆጣጠር አስር ሰዓት ላይ ለሀደ ቃ ለሰላሳ ሰዎች ይፈቀድ ነበር። እና በሩ ሲከፈት እንኳን ብጫ ሆኖ ክልራችን አንተዋወቅም ነበር በድምፅ መለየት ጀምረን ነበር። በዚህ መካከል ደግሞ ሰዎች ተገለዋል። መስከረም ሀያ አምስት ቀን አስራ ዘጠኝ ሰባ ሰባት አመት ብዙ ሰው ተገሉብናል። ጥቅምት ስምንት ቀን አስራ ዘጠኝ ሰባ ስምንት ዓመተ ምህረት በኢትዮጵያ አቆጣጠር ነው ምገልጸው። ብዙ ሰው ተገሉብናል። እዛ ላይ ደግሞ ካቦዎች አሉ። እዛ ካቦዎች የሚባሉ ሌላ መርማሪዎች ናቸው። ለምሳሌ ትዕዛዙ የሚባል ነበር ካቦ። ታች ግቢ ቦካሳ እንለዋለን፣ በቅጽል ስሙ ቦካሳ። እንግዲህ የሴንትራ አፍሪካው መሪ የነበረ የነበረ ሰው የሰጠው ጊዳር የሚባል ነበር፣ ንጉስ የሚባል ነበር። ኋላም ወደ ላይ ግቢ ስትዛወር አንድ የደህንነት የሀረር ኃላፊ የነበረ ካቦ ሆነ። እሱ ደግሞ ሰው ካላስመታ ደስ አይልም። ያስመታል፣ ያስደበድብሃል። ምንም ነገር ሳታቅ አንተ ቼዝ እየተጫወትክ መጽሐፍ እያነበብክ ዞወር ብለህ ስላየው ብቻ ጠርቶ ይሄ እንደዚህ ነገር ያደርጋል ብሎ ያስደበድብሃል። በጣም ሲቃይ የበዛበት ማህበራዊ ኑሮ ግን እስካሁን ድረስ ያላየሁት ነው። ምግብ አለኝ ብለህ አትጨነቅ፣ ሰው የለኝም ብለህ አትጨነቅ። ሁሉ ያመጣችሁ ምግብ ተከፋፍለን አንድ ሁነን ነው የበላነው። በዛ ውስጥ እንግዲህ ብዙ ሚኒስትሮች ነበሩ። ለምሳሌ እናቱ ዘገየ አስፋው የግብርና ሚኒስትር፣ ኋላም የፍርድ ሚኒስትር የነበረ አባቢያ ባጆር ባጅፋር ሰው አሰፋ ጫቦ ማለት ሞ ገልጨዋለሁ አሰፋ ጫቦ ስዩ ሲሞቱም ኔ አባብያ ግርማ ይልማ የሚባሉት የማስታወቂያ ሚኒስትር ዶክተር ካሳ ከበደ ሌሎችም ቀርበናል ምስክርነታችን እና የነበረው ኋላ ወደ ኋላ ትንሽ ካቦዎቹ መለወጥ ተጀመረ። በተለይ ላይ ግቢ የነበረው ካቦ ብዙ ሰው ሲያደብበር መጨረሻ ግን ራሱም ተገደለ። መስከረም ሀያ አምስት ቀን አስራ ዘጠኝ ሰባ ስምንት ዓመተ ምሕረት ተገደለ። ከዛ ትንሽ ለውጥ መጣ። አቶ አሰፋ ጫቦ ካቦ ሆነ። አቶ አሰፋ ጫው ደፋር ነው፣ አይፈራም። ከኮንር አርጋው ሽቴ የማዕከላዊ ምርመራ ሹሙም በጣም ጥብቅ ጓደኛ ስለነበረው በርሱኳንም አይገባም ነበር ብዙም አይገባም ነበር፣ እንዲገባ ተፈቀደ። ቆይቶም አባብያ ሆነ። አባብያ ማለት በጣም ቅንሰው ምንም ነገር ክባት የለሰው ነው እና እዛ ውስጥ ሆነንም እንደዚህ ሰው እየሞተብን እየተጨነቅ ኪነት አቋቁመን ነበር። ያ ኪነት አሁን በህይወት ያለው ነብይ መኮንን፣ ደራሲና ጋዜጠኛ ነብይ መኮንን የኪነቷ ኃላፊ ነበር። ያች ኪነት ምን ስመወጣባት መሰለያ ክራንቻ ኩሩምቢ ትባላለች። ይሄ ክራንቻ ኩሩምቢ የተባለው ምንድን ነው? ሌላ ሚኒንግ እንዳይሰጠው ደርግ ኔወር የተነሳ ስም ነው የሰጠ ነው። በዛ መካከል እነ ኪሮስ አለማየሁ ነብሱን ይማር፣ እንደ ካሳሁን ወለገዲስ፣ እሸት ሁለቱ የሚባል የኦሮሞ ሰው ነበር። በጣም ጥሩ የኪነት ሰው እዛ አንድ ኪነት ተቋቋሞ ያ ክራንቻ ኩሩምቢ እንደሳታለን ሰውዬው ሞት ማለት ነው። እየተደበደበ እራሳችን እናዝናናለን ምክንያቱም ያ አንድ የማህበራዊ ኑሯችን በጣም አጠናክሮ እስካሁን ድረስም ወር ኤቨር ዊአር አሜሪካ ኑር ካናዳ ይሁን ኢትዮጵያ ይሁን ኦሮሞ ያለ ይሁን ትግራይ ያለ ይሁን ኤርትራ ያለ ይሁኑ እንጠያየቃለን። ወንድማዎች ሆኑ። ምክንያቱም ቀላል አይደለም። ቀን ሌሊት የምንገናኝ ተደብድበን ደናችን የምንተሻሽ እጁ ማልበላም ማጉረስ፣ መጎራረስ የለመድ ሰዎች ነን እና በዚህ መካከል ያቺ ክራንቻ ኩርምቢ እየደመቀች ስትመጣ አጋጣሚ የዶክተር ጥላሁን ገሰሰም በድንገት መጣ ታሰረኛለን አጋጣሚ ያስራውልት ቁጥር ነበር ክሱ መጣ። አሁን የሚያስቅ ነገር ነው። እንግዲህ እዚህ ላይ ብዙ ሰው ለምንድ ነው ጥናው ብሎ ይጠይቃል። ጥናውን ገሰሰ መኪናው ይሸጣል። መኪናው ሲሸጥ የሆነ ከነሱ ከራሳቸው ከዛ ከኪነቱ ውስጥ የሆኑ ካድሬዎች ይጠቁሙታል። የታሰሩበት ምክንያት ምንድነው ነው? ልብን ላፊ ይባላል። እንግዲህ አሁን ሶስት አይነት እስሮች አሉ። አንደኛው እግር ላፊ ይባላል። ያ እግር ላፊ ወደ ሱዳን ወደ ሶማሌ ወደ ጅቡቲ ሊጠፉ ሲሉ የሚያዙ ሰዎች ማለት አፍላፊ የሚባል ደግሞ ጠጦ ሰው በየመጠጡ ሲለፈልፍ የተገኘ ማለት ነው። ሶስተኛው እኛን የፖለቲካ እስረኞች ማለት ነው። አራተኛው ደግሞ እንደ ጥላሁን ገሰሰ ያለ ልብላፊ ማለት ነው። ልብላፊ ማለት መቼም ያስቅ ይሆናል። ሳካትስ ካልሆን ክደርስ ልትጠፋ አስበህ ነበር ነው የታሰሩ ያ ነው ልብላፊ የሚባለው እንግዲህ አሁን ጥላሁን ሊጠፋል፣ ይህን አልገምትም ግን ልብላፊ ተብሎ ነው የታሰሩ። ንስቅ ነበር እና አሁን ጥላሁን ገሰሰ በቤተ መንግስትም ይሁን በብሔራዊ ቲያትርም ይሁን የዘፈነው ዘፈን በዛች ክራንቻ ኩሩምቢ አባል ሆኖ ግን በጣም እያሳቀ እየተደሰተ እያስደሰተን በአንደኛ ማዕረግ አምስት ሳንቲም፣ ሁለተኛ ማዕረግ አስራ አምስት ሳንቲም፣ ሶስተኛ ማዕረግ አስር ሳንቲም በሆነ እዛች እስር ቤታ ሁሉ ቲያትር እያሳየ ነበር። ከነ ኪሮስ አለማየሁ፣ ከነ ካሳነ ወለገርጊስ፣ ሰሎሞን እያሱ፣ እሸት ሁለቱ ያው አስተባባሪው በህይወት ያለው አሁንም ቅድም የገለጽኩት ነቢይ መኮንን፣ እነዚህ ነበሩ እና ያ ሲሆን ብዙ ሰው ተገሏል። መጀመሪያ በተለኝ አስራ ዘጠኝ መቶ ሰባ ሰባት ሲገደል አናውቅም ነበር እና እናቶ ዘገየ እና አባብያ አሰፋጫው፣ እነ ጫው እና አህመድ ሁሴን የሚባል የንግድ ሚኒስትር ሆኖ የነበሩት፣ እነ ኢፍሳ ጉተማ ትምህርት ሚኒስትር ሆኖ የነበሩት፣ እንግዲህ የተለያዩ እንትኖች፣ እነሱ ቀደም ብሎ ስለተሳሰሩ ከኛ ጋ በፊት ያውቃሉ፣ ምንም እንደሆነ ቅዳሜ ቅዳሜ ሰው የሚገደለው ቅዳሜ ለምን ተመረጠ ብለን ስንጠይቅ፣ ግን ኋላ ያገኘሁት እንትን መንግስት ሰራተኞቹ በሙሉ ወደ ቤታቸው ስለሚሄዱ ገዳዮቹ ብቻ ይቀራሉ እና ብዙ ጊዜ በኤሌክትሪክ ነው የሚገሉት የሚባል ነገር ወሬ ነበር። አስታውሳለሁ እኔ ስፈታ በኤሌክትሪክ ይገላሉ ሲባል ውቃው የሚባል መርማሪያችን መጽ መፈታታችን ሲነግረን የሆነ ፍሎረሰንት መብራት ወደቀ እና ያ ሲወድቅ ሁላችን ተደነገጥ በኤሌክትሪክ ሊገሉን ነው ብለን። ኋላ ግን ሙዚየም ላይ ሄጄ ሳየው መጽሐፉም ወጥቶ ያመኑም ያላመኑም የሚያነቡ እግሮች የሚሉት መጽሐፍቶችን ሳይ ግን በገመድ እየታነቁ እንደተገደሉ በኋላ በሳንጃ እንደተወጉ ፎቶግራፍም አንስቼ መጥቻለሁ፣ ከሙዚየሙ። እንደዛ ነው የተገደሉት። በየአምስት ደቂቃ ነበር የሚጠሩት። ከኦሮሞም፣ ከሻእቢያም፣ ከጀብሃም፣ ከወያኔም፣ ከኢሀፓም አስታውሳለሁ። እንዲያውም ከሶማሌዎች አርባ የሆኑ ሶማሌዎች የስንት አመት የታሰሩ አራት ቁጥር ነበር እኛ ከአራት ቁጥር አውጥተው እነሱን አሳድረው በነገ ጠዋት ገሏቸዋል። በዛ ጊዜ ግርግር ነበር። ነኪሮስ አለማየሁ ወደ ከርቸሌ ተላኩ። ከእነሱ ጋር ብዙ ሰው ተላከ። ከከርቸሌ ሌሎች ሰዎች መጡ። በዚህ መካከል ሰው ይገደላል። ስለዚህ ማን ተፈታ፣ ማን ወደ ከርቸሌ ሄደ፣ ምን እንደሆነ አናውቅም። እንግዲህ መሞትና ለመሞት የምናውቀው አንድ ኮድ ነበረ። ያ ኮድ ምንድን ነው? ተፈትተህ ስትመጣ ብርቱ እንኳን አለች፣ ዛች ደጃፍ የምትሸጠው ማዕከላዊ ላይ ያቺኛዋ፣ ሁለት ወር ነው የምትሸጠው። ይዘው መጥተው ተፈትቻለሁ ብሎ መፈታትና በዛን ጊዜ ያቺ እንትን ካላመጡ ያቺ ብርቱን ካላመጡልን እንደ ሞቱ እናውቃለን ማለት ነው። ወይ ከርቸሌ እንደሆነ ኋላ እንጠይቃለን ማለት ነው። ማዕከላዊ በጣም አሰቃቂ ብዙ ጊዜ የተደረገበት በጣም የዓለም በመሬት ውስጥ ሲኦል የነበረ ቦታ ነው። እና ከአስራ አምስት የታሰሩ አሉ። አስራ አምስት ዓመት የታሰሩ አሉ። በዛ አድርጎ በበሽታም ይሞታሉ። ስኳር የያዛቸው ሰዎች ተደዶ ይሞታሉ። ጭንቀቱ ራሱ ይገላል። በዚህ መካከል ሕክምና ያለን መጨረሻ ግን አባብያ የምንም አይነት የህግ ተማሪ ነው እንጂ የሕክምና ችሎታ አልነበረውም። እና አባብያ ሐኪም ሆነ። እኔ ምንም እውቀት የለኝ ፋርማሲስት ሆንኩኝ፣ ተመረጥኩኝ ማለት ነው። እና አዲስ እስረኛ ሲመጣ ከውጭ ሁል ጊዜ የሚጠየቅ ምን ነው፣ ሀኪም አለ ወይ? የሚሆነው፣ አዎ አለ። ማን ነው? አባብያ። አባብያ በስሙ ታዋቂ ስለሆነ ያባ ጅፋር ልጅም ስለሆነ ኢትዮጵያም ጠቅላይ ፍርድ የዳኛ ስለነበር አባብያን ለማየት ራሱ የታሉ ብላል ይቀርባል። አባብያ በጣም ተጫዋች ነው፣ የደግ ሰው ነው። ምንህ ነው ያመመህ? ሙቀት ይሰማሃል ወይ? አዎ። ሌሊት ምኝታ እምቢ አለ ወይ? አዎ። ምግብ እምቢ አለ ወይ? አዎ። ትናደዳለህ ወይ? አዎ። ይህ እንግዲህ የሰው ቤት ባህሪ ነው። አሁን ፕሪስክሪፕሽን ለእኔ ነው የሚጽፈው ፍቅሬ አንድ አበርቶ ስጣቸው ይለኛል። አንዱ አቦፍርትን ማለፍ ሰላሳ አንቲፔን ነው በወር የሚሰጠን የዚያ ሁሉ እስረኛ ና ያችን ማብቃቃት አለብን። ስኳር የያዘው ደም ብዛት የያዘው ጋንግሪን የያዘው ካንሰር የያዘው አንዲት ነው የሚሰጠው ለአንድ ሰው ይችን አትኛ ተጠቅመን፣ ይሄ ወተርፍን እዚህ የመጣ ነው። ይሄ በዚህ የወትርን ተራፊዎች ደግሞ ሰርቫይቫል ስለሆን እዚያ ህጅ የማዕከላዊ መዘጋቱ ሳይ ማታን ሁሉ ፓርቲ አድርገን ትንሽ ጭፍር ነው ያመሸ ነው። እና ይሄ ካለፈ በኋላ ማዕከላዊ ተዘጋ ሲለኝ እኔ በጣም ነው ደስ ያለኝ። ፎርጉዱ ነው አሁን ሰው አለበት የለበትም አላውቅም። እና ያ ታሪክ ግን ናፍቄ የነበረ ታሪክ አሁን በቀረበው እንትን ግን በጣም ዲስትሮይድ ነው ያደረገኝ። በተለይ አመራሮቹ እንደዚህ ኢሜል እያደረክላቸው አይደለሁም እያልካቸው ደውለህ ማያነሱ ከሆነ ኢሜል ማድረግ ካላ ለምን ተብዛ ቦታ ይቀመጣሉ? አምባሳደር ማለት እኮ አይደለም እኮ ጥፋት መረምኩ ምንም ነገር የለም። እኔ ካሳ አልጠየቅኩም ወይም ሌላ ነገር ያደረግኩት ነገር የለም። በዚህ ወቅት አልነበርኩም ስለኛ ስለዚህ የእኔን ምስል ያሳያችሁት ትክክል አይደለም። ታሪኩ የኢንተርቪው የተደረግኩትን ብታወጡ ደስ ይለኛል። በሌለበት ግን ትንሽ ለእናንተም ክሬዲት ፍልዲ ዳመጃ ያደርጋል ለእኔም ራሴ ዳመጃ ያደርግኛል ካውስ ብዙ ሰው እን እኛ ሳናቆ ሂደህ ነበር እንደ ታስረህ ነበር እንደ ይለኛል እኔ ታስር ላ ግዲሜላ አውስትራሊያ መንግስት ከመጣሁ እንግዲህ ኦቨርተርቲርስ ከሚጨበታሉ ወልጀ ከብዬ ተምሬ ስራ እየሰራ ምኖር ሰው ነኝ፣ እና ይሄን ነው እኔ ትንሽ ያበሳጨኝ። አሁንም እስካሁን ድረስ አልተጻፈልኝም። ሰውየው ዶክተሩ መልስ ይሰጡኛል ብዬ ጠብቃለሁ፣ ካልሆነ ግን በሌላ ሚዲያም ሄዳለሁ። ምክንያቱም በሌላ ሰው ላይ እንዳይታይ ይሄ መጥፎ ነው፣ ጥሩም አይደለም። ታሪክ በታሪክነቱ ማስቀመጥ ከተፈለገ ትክክለኛ ታሪክ መጻፍ አለበት። ታሪክ ዋን ፕላስ ዋን ኢዝ ቱ ለማስቀመጥ አለበት። በሌለ ፋብሪክ ከታደረገ ድራማ መስራቱ ግን በጣም የሚያናድድ ነው። ለዚህ ነው እኔ አብሴት ያደረገኝ። ቶ ፍቅሬ ራያ ረታ፣ ስለ ቃለምልሱ እናመሰግናለን። ጉዳዩ በቅርቡ ወለባት እንደሚያገኝ ተስፋችን ነው። አመሰግናለሁ ካሳሁን።